የብሪታንያው የዜና ማሰራጫ ኮርፖሬሽን የዓለም አቀፍ አገልግሎት በመባል የሚታወቀው ቢቢሲ ጳጉሜ 2 ቀን 2007 ዓ.ም ምት በኢትዮጵያና በኤርትራ አዲስ የሬዲዮ ስርጭት በመካከለኛና በአጭር ሞገድ ለመጀመር እንዳቀደ ማሳወቁ ይታወሳል። ቶኒ ሆል የቢቢሲ ዋና ሥራ አስኪያጅ እቅዱን ሲያብራሩ በመጪዎቹ ዓመታት ለመጀመር የታቀደው ይህ ስርጭት እንዲህ ያሉት ሀገራት ውስጥ በፊታዊ የዜና አዘጋገብ የዲሞክራሲ ጉድለት ለማሻሻል መሆኑን አስረድተዋል። ይህ ቅድ በየአስር ዓመቱ የሚደረገው የቢቢሲ መተዳደሪያ ሕግ ለውጥ አካል ሲሆን ስርጭቱ ከመጀመሩ በፊት በሚቀጥለው ዓመት በብሪታንያ ፓርላማ ቀርቦ መጽደቅ እንዳለበት የድርጅቱ ኮሚኒኬሽን ስራ አስኪያጅ ፖል ራስሙሴን ለዶች ቤሌ በኢሜይል ገልጸዋል። ቢቢሲ ለምን አሁን ይህን ስርጭት ለመጀመር እንዳቀደ አስፈላጊነቱንና እንዲሁም በየትኛው ቋንቋ ሊያሰራጭ እንዳቀደ በጥልቀት ለመናገር ከምችሉበት ደረጃ ላይ አለመሆናቸውንም ፖል ራስሙሴን ገልጠዋል። ኛ አርጋ ዋሽኔ ቢቢሲ ወደ ምስራቅ አፍሪቃ ስርጭት ለመጀመር ያቀደበት ምክንያት ሊሆን ይችላል ካሉት መካከል ዲሞክራሲ በሚታፈንባቸው አገራት የሚታየውን የመረጃ እጥረት መሽፈን አንዱ ነው። ከዚህም በተጨማሪ ባደጉት አገሮች የኢንተርኔት ቴክኖሎጂ መስፋፋቱ የአጭርና መካከለኛ ሞገድ ስርጭት እየተዳከመ በመምጣቱ ለቢቢሲ በኢትዮጵያና ኤርትራ አዲስ አድማጭ ለማፍራት ያቀደበት ሊሆን ይችላል ይላሉ አቶ አርጋው። አስፈላጊነቱንም ሲያብራሩ ቢቢሲ እንግዲህ ራሱን የዚህ የመገናኛ ብዙኃን በተለይ የሬዲዮ ዘርፍ እና የመረጃ ስጪነት አውራ አድርጎ ነው የሚቆጥረው እና እሱን ልምዱን የበለጠ ለማስፋፋት ይረዷል። ሁለተኛ ደግሞ ይነስም ይብዛም የእንግሊዝ መንግስትን ወይም ደግሞ የምዕራቡን ዓለምም ልንለው እንችላለን የፖለቲካ ልምድ እንደዚሁም የፖለቲካ ርዕዮት ዓለሙን ለማስፋፋት የባህል ተጽዕኖ ለመፍጠር ይጠቀምበታል። ከዛ ባሻገር ኢትዮጵያ እንደሚታወቀው ጎረቤቷ ኤርትራም ጭምር ከፍተኛ የሆነ የሚዲያ ችግር ያለባቸው ሀገሮች ናቸው። አፈና ያለባቸው ሀገሮች ስለሆኑ በእርግጠኝነት ቢቢሲ በዚህ ውስጥ በመሳተፍ አስተዋጽኦ ማበርከት እንደሚችል የተገነዘበ ወይም ያሰበ ይመስለኛል። ምክንያቱም የመረጣቸውን ሀገሮች ካየን እንግዲህ እነ ሰሜን ኮሪያን፣ ራሻን የመሳሰሉትን ሀገሮች ነው እንግዲህ መርጦ አሁን እቅድ ውስጥ ያስገባው። ስለዚህ የዴሞክራሲ ጥያቄን እና የሰብአዊ መብት ጥያቄን ማስተናገድ የተሻለ ጥሩ እድል ይፈጥርልኛል ብሎ ያሰበ ይመስለኛል። ቢቢሲ በየትኛው ቋንቋ በኢትዮጵያ ስርጭቱን እንደሚጀምር ግልጽ ባይሆንም የቢቢሲ ዓለም አቀፍ አገልግሎት አንድ ከፍተኛ ኃላፊ ኮርፖሬሽኑ በየትኛው ቋንቋ ስርጭቱን ለመጀመር እንዳቀደ ሲጠየቁ የሰጡትን መልስ አፍሪካን ኮንፊደንሽል የተሰኘ መጽሔት አስገራሚ ብሎታል። ስማቸው ያልተጠቀሰው እኚህ ኃላፊ በአፍሪቃ ቀንድ እንደ አረብኛ ቋንቋ ተመጣጣኝ የሆነ ሁሉም ሰው መረዳት የሚችለው ሌላ ቋንቋ የለም ወይ ሲሉ ጥያቄውን በጥያቄ መልሰዋል። ግን መጽሔቱ የለም ጉባኤ ነው። ምክንያቱም በኤርትራ ብቻ አስር ቋንቋዎች ይነገራሉ። አልፎም በኢትዮጵያ ከሰባ በላይ ቋንቋዎች እንዳሉ መጽሔቱ ገልጸዋል። አንድሪ ዋይር የመጽሔቱ አርታኢ ናቸው። የቢቢሲ ዋና ስራ አስፈጻሚ አካል ወደ ኢትዮጵያ ስርጭት ለመጀመር አስቧል። ግን ምን ያህል ቋንቋዎች እንዳሉ አላሰቡበትም። ለዚህም ነው እቅዱ ላይ ከውሳኔ ከተደረሰ ራሳቸውን ትልቅ ችግር ውስጥ የሚጥሉት። ለምሳሌ ብሔራዊ የስራ ቋንቋ በሆነው አማርኛ የአሜሪካ ድምፅ ራዲዮ ቀደም ብሎ ስርጭት ጀምሯል። እንዲያም ሆኖ ብዙሃኑ የሚናገሩት ቋንቋ አይደለም። የገዢው መደብ ቋንቋ የሆነው ትግርኛ አለ። ኦሮምኛና ሌላ ብዙ ቋንቋዎች አሉ። ለዚያም ነው አንዳንድ ሰዎች የስርጭቱ ቋንቋ እንግሊዝኛ መሆን አለበት ሲሉ ሀሳባቸውን ያቀረቡት። ለዚህም መከራከሪያ ነጥብ ሊሆን የሚችለው በኢትዮጵያ አብዛኛው ሰው እንግሊዘኛ በትምህርት ቤት ይማራል፣ በዚህም ማሰራጨት አብዛኛውን ሰው ለመድረስ ይቻላል በሚል ነው። ቢቢሲ ላቀደው የአፍሪቃ ቀንድ ስርጭት እንግሊዘኛ አማራጭ ሊሆን የሚችለው የአገሪቱ የቋንቋ ብዛትና የፖለቲካ ችግሮች ታሳቢ በማድረግ ሊሆን እንደሚችል አንድሪው ተናግረዋል። በእንግሊዝኛ ማሰራጨት በራሱ ችግሮች ሊኖሩት ይችላሉ ኮርፖሬሽኑን እንደ አዲስ ቅኝ ገዢ ሊያስቆጥረው ይችላል ስሉ አንድሪ ዋይር መላሚታቸውን ሰንዝረዋል። ያም ተባለ ይህ ቢቢሲ እስካሁን ወደ አፍሪቃ በተለይም ወደ ኢትዮጵያና ኤርትራ የሬዲዮ ስርጭት የመጀመር እቅድ እንዳለው ከማሳወቅ ውጭ በየትኛው ቋንቋ እንደሚያሰራጭ እስካሁን ግልጽ አላደረገም።